ስለ ዝማሪያችን የተመሰገነ ይሁን። ዛሬ የምንመለከተው የእግዚአብሔር ቃል እውነትን ስለ መግዛት የተሰጠውን ትእዛዝ በተመለከተ ነው እና መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ ለማስታወስ በጣም ቀላል ነው። 23 23 እዛ ላይ የተነገረ ቃል ነው እና እግዚአብሔር ይህንን ቃል ሲናገር በጣም አስደናቂ በሆነ ሁኔታ ነው የተናገረው እና ላንብበውና ቃሉን መግቢያዬን ትንሽ ተናግሬ ወደ ነጥቦቼ እሄዳለሁኝ። እግዚአብሔር ምን አለ? እውነትን ግዛ አትሽጣትም፣ ጥበብን፣ ተግሳጽን ማስተዋልንም ለነገሩ እዚህ ላይ የተነገሩት ነገሮች አራት ናቸው። ግን በጣም ፎከስ አድርግ የምናገረው እውነት ላይ ነው። በኋላ ግን ጥበብን፣ ተግሳጽና ማስተዋልንም ጥቂት እናገርባቸዋለሁ እና እዚህ መጽሐፈ ምሳሌ ላይ ዛሬ ከማርቆስ ወንጌል ወጣ ብለን ነው ይህንን የምናየው። ወደ ልቤ በጣም ስለመጣ ነው ይሄ ቃል። ሰለሞን በምሳሌ ውስጥ ብዙ የጥበብ ቃላትን ለህይወት የሚጠቅሙ እውነቶችን ይናገራል። እና መጽሐፈ ምሳሌን የምታነቡ ከሆነ በእውነት አስተዋዮችና አንዳንድ መሰረታዊና ጥልቅ የሆኑ እውነቶችን፣ ማስጠንቀቂያዎችን፣ ተግሳጾችን መመልከትና ማስተዋል ትችላላችሁ። እና እንደውም እኔ በዓመት አንድ ጊዜ ወይም ሁለት ጊዜ አንድ መንፈሳዊ ሰው አንድ ወጣት ወይም አንድ ትልቅ ሰው መጽሐፈ ምሳሌን ቢያነብ በጣም በጣም ይጠቀማል ብዬ አምናለሁኝ። እና የጥበብ ቃላት ለሰዎች በጣም አስፈላጊ ናቸው። አሁን መጽሐፈ ምሳሌ ላይ የምንመለከታቸው የጥበብ ቃላቶች ናቸው፣ የእግዚአብሔር የጥበቡ ቃላቶች ናቸው። እና የጥበብን አካሄድ ለመሄድ የምንፈልግ ከሆነ ከተሳሳተና ከጠማማ መንገድ መመለስ ምንፈል ልክ ከሆነ ይህንን መጽሐፈ ምሳሌን ማንበብ በጣም ጠቃሚ ነው እና እዚህ ጋ እንዳስ እንዳስቀመጥኩት እጅግ በጣም በብዙ መልኩ በመጽሐፈ ምሳሌ ላይ የተነገሩት ነገሮችና በሌሎችም ቦታዎች አእምሯችን ጥልቅ እውነቶችን እንዲገነዘቡ የሚያደርግ እውነት አለበት። አእምሯችን እኛ የሰው ልጆች ጥልቅ እውነቶችን መገንዘብ መቻል አለበት። በሞኝነት፣ በጅልነት፣ በንዝህላልነት፣ በተላላነት መመላለስ አይገባንም እና ይሄ የእግዚአብሔር እውነቶች ጥልቅ እውነቶች እንዴት ነው የተቀመጡት? ብለን በምንጠይቅበት ጊዜ በጣም በሚገርም ሁኔታ በጣም በሚገባና ግልጽ በሆነ ሁኔታ ነው የቀረቡት። አሁን መጽሐፍ ቅዱስን በተመለከተ አንዳንድ ሰዎች በጣም የማይገባ መጽሐፍ ነው ሊሉ ይችላሉ። ለእውነትን ላልተረዱ ሰዎች ላይገባ ይችላል ግን የተጻፈው ለማንኛውም ሰው ሰው ማንኛውም ሰው አንብቦ እንዲረዳው ነው። ዛሬ የምናየው መጽሐፈ ምሳሌ ቁጥር 23 ምዕራፍ 23 ቁጥር 23 እንደምታዩት በጣም አጭር ቃል ነው። ምንድን ነው የሚለው ቃሉ? ግዛና አትሽጥ በሚሉ ሁለት ቃላት ዙሪያ ላይ የተሽከረከረ ነው። ተመልከቱ፣ እውነትን ግዛ፣ ቀጥሎ አትሽጣት። አሁን እነዚህ ሁለት ነገሮች ግዛ አትሽጥ በሚሉ እውነቶች ላይ የተመሰረተ ግን አራት ነገሮችን ያካተተ እኔ ቅድም እንዳልኩት ፎከሳችን ትኩረታችን ግን በአንዱ ላይ የሆነ እውነት ላይ ሆኖ ሌሎቹንም ነካ ነካ እናደርጋቸዋለን። እና እኔ አሁን ይህንን ሳስብ መግዛትና መሸጥ በጣም ግልጽ የሆነ የተለመደ ነገር እንደሆነ ነው የማስበው። አሁን መግዛትና መሸጥን በተመለከተ ሳምሪ፣ አሁን እኛ እዚህ ካለኑ ሰዎች መካከል ሳምሪ በጣም ልጅ ናት። እና ለሳምሪ መግዛትና መሸጥ ምን ማለት ነው ብትሏት፣ አብራርታ ትነግራቸዋለች። ለህፃን እንኳን ግልጽ በሆነ መንገድ ነው የእግዚአብሔር ቃል ነገሮችን በአይምሯችንና በልባችን ውስጥ እንድንገነዘብ የሚፈልገው። ስለዚህ ለህፃናት እንኳ ግልጽ ነው የሚል ሀሳብ አለ። መግዛትና መሸጥ የተለመደ ነገር ቢሆንም ለነፍሳችን ጠቀሜታና ለነፍሳችን ጉዳይ ላይ ግን ሲውል በጣም ልዩ ትርጉም፣ መሰረታዊ ትርጉም፣ ጥልቅ ትርጉም ያለው እና ከእውነት እንዳንነቃነቅ የሚያደርግ መልእክት አለበት። ቃሉ ሲጀምር አሁን ይሄ መጽሐፈ ምሳሌ ምዕራፍ 23 ሲጀምር በተለያየ መልእክት ውስጥ ነው። ለምሳሌ ቁጥር አንድን ስትመለከቱ በጣም ጠንቃቆች መሆን እንዳለብን ከባለስልጣኖች ጋር ስንገኝ ስንገናኝ ከትልልቅ ሰዎች ጋር ስንገናኝ ለመብላት በተቀመጥህ ጊዜ በፊትህ ያለውን በደህና አስተውል ብቻ፣ ሞራሊ ስነ ምግባራዊ የአበላል አጠጣጣችን፣ አለባበሳችን ሁሉ የማያሳፍር አይነት ሰዎች እንድንሆን የሚያደርግ ሆኖ ግን በተደጋጋሚ ልጄ ሆይ፣ ልጄ ሆይ፣ ልጄ ሆይ በሚል መልእክት ነው ይሄ መጽሐፈ ምሳሌ መልእክቶቹን አቅርቦ ያለው እና ቁጥር አስራ ዘጠኝን ብትመለከቱ ልጄ ሆይ ጠቢብ ሁን ልብህንም በቀናው መንገድ ምራ። እንደገና ቁጥር 15ን አለፍ ብላችሁ ብትመለከቱ ልጄ ሆይ፣ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል። አሁን ይሄ እግዚአብሔር እንደ አባት ሆኖ ለልጅ በጣም ለሚወደው ለሚያቀርበው ለሚሳሳለት ወደፊት ህይወቱና አካሄዱ ጠቃሚ በሆነ መንገድ እንዲያልፍ ለሚፈልገው ለልጁ የሚናገረውን ነገር ነው። እዚህ ጋ ነው አሁን እግዚአብሔር ልጄ ልጄ ልጄ ብሎ ለሚናገረው ሰው ቁጥር 22 ላይ ሲመጣ የወለደህን አባትህን ስማ እናትህን ባረጀች ጊዜ አትናቃት፣ ካለ በኋላ እውነትን ግዛ አትሽጣትም፣ ጥበብን፣ ተግሳጽን፣ ማስተዋልንም ብሎ ነው የሚናገሩና እንግዲህ አሁን ይሄ ለመግዛት የታዘዘው እውነት ጥበብ ተግሳጽ፣ ማስተዋል ምን ምን ነገሮች እንደሆኑ በእውነት ላይ አተኩሬ ለመናገር እፈልጋለሁ። እኔ አንድ ጊዜ እንደዚህ ብዬ አውቃለሁ። መጽሐፈ ምሳሌ ላይ ያሉት እያንዳንዱ ቁጥር ላይ ያሉት ቃላት ወይም ደግሞ አረፍተ ነገሮች አንዳንድ መጽሐፍ የሚወጣቸው ናቸው ብዬ ተናግሬያለሁ። እዚህ ጋር ያለው ራሱ ጥበብን መግዛት እና አለመሸጥ የሚለው አንድ መጽሐፍ የሚወጣው ነገር ነው እና ጥቂት በዚህ ጉዳይ ላይ መናገር እፈልጋለሁ። የመጀመሪያው ነጥቤ ለመግዛት የታዘዘው እውነት ምንድን ነው ራሱ የሚለውን ጥያቄ መጠየቅ እፈልጋለሁ። እውነት ምንድን ነው? እግዚአብሔር ግዛ እና አትሽጠው ብሎ ለልጁ የተናገረው እውነት ለእኔና ለእናንተ እየተናገረ ያለው እውነት ራሱ ምንድን ነው? እውነትን በተመለከተ በጣም ሰፊ እና ብዙ ምርምሮች ተደርገዋል። እውነት ምንድን ነው የሚለው ጥያቄ በዘመናት ሁሉ በሰዎች አይምሮ የተመላለሰና አሁንም እንኳን የሚመላለስ ነው። እውነት ምንድን ነው? እውነት ምንድን ነው? የጥንት ፈላስፋዎች የየዕለቱ ስራቸው እውነትን መፈለግና እውነትን መመርመር ነበር። እውነት ምንድን ነው የሚል የትልቅ ጥያቄ በዚህ በሀሳቢዎች አሁን እኛ ምን ፈላስፎች የሚሉትን የሚባሉትን ሰዎች በእንግሊዝ ሀገር ቲንከር ሲሏቸዋል። ሀሳቢዎች አንድ ነገርን ቁጭ ብለው የሚያስቡ ይሄ ነገር እንዴት እንዲሆነ እንዴት እንዲህ ሊሆን ቻለ? ምንድን ነው ምክንያቱ? ብለው ማሰብች ብቻ ስለ አንድ ነገር እና ፍልስፍና የሚባለው ነገር ከዚህ ጋር የተያያዘ እንደሆነ ይታወቃልና፣ የጥንት ሰዎች ታዲያ እውነት ምንድን ነው የሚለው ጥያቄ በአይምሯቸው ውስጥ ከባድ ጥያቄ ነበር እና እውነትን ምን እንደሆነ ማወቅና መገንዘብ በጣም አስፈላጊ ነገር ነው። እውነት እኔ አሁን ባጭሩ ለመግለጥ ለእናንተ እውነት የሚባለው ነገር የማይለወጥ የማይለዋወጥ የጸና እና በአጠቃላይ ወጥ የሆነ በምንም የማይቀየር ዓለም አቀፋዊ የሆነ በቦታና በጊዜ የማይለወጥ ነገር ነው። እዚህ እዚህ እኔና እናንተ የምንሰማው እውነት ቻይናም ሀገር እውነት ነው። ምንም የሚቀይረው ነገር የለም። ኢትዮጵያም ውስጥ እውነት ነው። ብራዚል ብትሄዱ እውነት ነው። የትም ይሄ ዓለም አቀፍ እውነት ነው። ስለዚህ እውነትን ስንመለከት ታዲያ ስለ አንድ ነገር ያለው አንድ እውነት ብቻ ነው። አሁን ስለ ሰው ተፈጥሮ አንድ እውነት ነው ያለው። አሁን ሰውን እኔና እናንተን ሰው ነው ብለን የምንገነዘበውን ይህንን ሰው ቻይና አገር ሄደው ዝንጀሮ ነው ሊሉት አይችሉም። ሰው ሰው ነው። ስለ አንድ ነገር ያለ እውነታ አንድ ብቻ ነው። እና እውነት፣ የአንድ ነገር እውነት በሁለት እና በሶስት ነገር ሊቀየር ወይም ሊተረጎም አይችልም። በእርግጥ ይህንን ስናገር የእውነት አይነቶች አሉ፣ የተለያዩ አይነት እውነቶች አሉ። እውነትን በአይነት መፈረጅ ይቻላል። ተፈጥሯዊ እውነት አለ፣ ሙከራዊ፣ ተግባራዊ፣ በተግባር አረጋግጠን የምናወጣው እውነት አለ። ሕይወት ያላቸው ነገሮች ያላቸው እውነት አለ። ህይወት የሌላቸው ነገሮች ያላቸው እውነት አለ። ስነ ምግባራዊ እውነት አለ። ለምሳሌ አንድ ነገር መናገር እችላለሁ። የስበትን ህግ ብትመለከቱ የስበት ህግ አንድ እውነት ነው። እዚህ አሜሪካ ውስጥ ያለው የስበት ህግ ልክ ኢትዮጵያም ውስጥ አንድ አይነት ነው። ግራቪቴሽናል ፎርስ ወይም ግራቪቴሽናል ፓወር የምንለው ነገር እና ዓለም አቀፍ ነው እውነት የሚባለው ነገር። እና ወጥ ነው፣ የጸና ነገር ነው፣ በምንም የማይለወጥ ነገር ነው። የአንድ ነገር እውነታ ለምሳሌ የእኛን የሰውነታችንን የተፈጥሮ ህግ በተመለከተ የተፈጥሮ ህግጋታችን ውስጥ አንዱ መብላት ደግሞ የበላ ነው እና ጠቃሚ ያልሆነው ነገር በእዳሪ መልክ መውጣቱ እውነት ነው። ይህን የሚለውጥ ምንም ነገር የለም። የሰው ህይወት ተወለደ፣ አደገ። አሁን በሳይንሱ ዓለም የሰውን ይሄንን የሰውን አካል ከፕላስቲክ ነገር ጋር አዋህደን አንዳንድ ነገሮች ብናደርግ ሰው ምናልባት ረጅም ዘመን መኖር ይችላል የሚል አንዳንድ ምርምሮች ሲደረጉ ይደመጣል። ይሄ ፉሊሽነስ ነው። የእውነትን መካድ ነው፣ ከእውነት መራቅ ነው። ሰው ይወለዳል የተወሰነ ዓመት ይኖራል ወይ ታሞ ወይ በአደጋ ወይ በጦርነት ይሞታል ሰው እና ይሄ እውነት ነው። ይህንን የሚለውጥ ምንም ነገር የለም። ስለዚህ እውነትን ሽጥ እውነትን ግዛ ሲል እግዚአብሔር እንደዚህ አይነት በጣም ክቡር የሆኑ በምንም የማይለወጡ የማይለዋወጡ ነገሮችን እንድናስተውልና እንድናይ የነዚህን መርሆ ደግሞ መርምረን የራሳችንን ህይወት በእውነት እንድንመራ ነው። ግን እነዚህ ሁሉ እየተናገርኳቸው ነገሮችን የላቀ እና የበለጠ እውነት አለ። ይህንን ነው መጽሐፍ ቅዱስ በተለይ እውነት እውነት እውነት እያለ የሚናገረው እና ከሁሉ የላቀ እውነት ምንድን ነው? ከሁሉ የላቀው እውነት እዚህ ጋ አባት ለልጁ እንደሚመክር አድርጎ እግዚአብሔር አምላካችን እየተናገረ ያለው የወለደህን አባትህን ስማ እናትህም ባረጀሽ ጊዜ አትናቃት ብሎ ቁጥር 23 ላይ እውነትን ግዛ አትሽጣትም ያለው ስለ የትኛው እውነት ነው? በአጠቃላይ እውነቶችን በእርግጥ እንደሚጠቅስ አስባለሁኝ። ግን ከሁሉ ስለላቀው እውነት ነው ይሄኛው እውነት የሚናገረው። ከሁሉ የላቀው እውነት ምንድን ነው? ስለ ህይወት ምንነትና አላማ የሚያስረዳው እውነት ነው። ምንድን ነው ህይወት? ይሄም ፈላስፎች ሲታገሉት የኖሩ ጥያቄ ነው። ይሄ ከሁሉ የላቀ እውነት ነው። ይሄ እውነት እግዚአብሔራዊና መንፈሳዊ እውነት ነው። በፍልስፍና የማይቀየር በሰው አስተሳሰብና አመለካከት የማይለወጥ ነው። በዚህ እውነት ነው መንፈሳዊ ህይወታችን መመራትና መቀመም ያለበት ይሄ ይሄንን እውነት ነው እግዚአብሔር አምላካችን እንድንገነዘበው የሚፈልገው የህይወት አላማ፣ የህይወት ምንድነት፣ የህይወት ምንነት፣ ለምንድን ነው የምኖረው፣ ህይወት ማለት ምን ማለት ነው እና የህይወት እንቅስቃሴና ፍጻሜው ምንድን ነው የሚሉትን ነገሮች መገንዘብና ይህንን መርሆ ማወቅ፣ እውነት መንፈሳዊ እውነት ከሁሉም የላቀ እውነት ነው። በእርግጥ ጌታችን ኢየሱስ ክርስቶስ አዲስ ኪዳን ላይ ስንመጣ እውነትን በተመለከተ ራሱን እውነት ነው ብሏል። እግዚአብሔርን እውነት ነው ብሏል። ይህንን አንዳንድ ቦታዎች ላይ ማንበብ ትችላላችሁ። እዚህ ጋር ያሰፈርኩት ቃል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ነው። ጌታ ኢየሱስም እንደዚህ አለ። እኔ መንገድና ህይወት ደግሞ ምንድን ነኝ አለ እውነት ነኝ አለ። እኔ መንገድና እውነት ህይወትም ነኝ። ጌታ ኢየሱስ ክርስቶስ የእውነት ሁሉ ቁንጮ እና ዘ ሃይስት ክላይማክስ፣ የእውነት ሁሉ እውነት ጌታችን ኢየሱስ ክርስቶስ ነው። እኔ አለ መንገድ እውነት ህይወትም ነኝ እና ወደ አብ በኔ በኩል ብቻ ነው ወደ እግዚአብሔር አብ ወደ መንግስተ ሰማይ አንድ ሰው መምጣት የሚችለው። እኔ እውነት ነኝ ብሎ ነው የተናገረው። በኋላ ስለ እውነት አንዳንድ ጠቃሚ ነገሮችን እናገራለሁ እና ይገርማችኋል። እውነትን በተመለከተ በዘመናት ፈላስፎች ብቻ ሳይሆኑ የእግዚአብሔር ሰዎች፣ አንዳንድ ነገስታት፣ ባለስልጣኖች፣ ዲክቴተሮች ሁሉ እውነት ሲነገር ጥያቄ ሆኖባቸው ያውቃል እና አሁን ይህንን ለ ለ ለማስረዳት የምጠቅሰው ክፍል ዮሐንስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስና ጲላጦስ በተነጋገሩበት ላይ ያለውን ክፍል ነው። እዚ ጋ አስቀምጨዋለሁ። ጌታ ኢየሱስ ክርስቶስ እንዲያውም ጲላጦስም እንግዲህ አንተ ንጉስ ነህን? ብሎ ጌታ ኢየሱስን ጠየቀው። በፍርድ ወንበር ፊት እዛ አይሁዳውያን በሙሉ ተሰብስበው ስቀለው፣ ስቀለው እያሉ እየጮሁ፣ ንጉሳችሁን ልስቀለው? እንጂ ልስቀለው እንዴ? አዎ፣ ስቀለው። ግን ተመልሶ እንደገና ወደ ፍርድ ወንበሩ ጋ አምጥቶት አንተ ንጉስ ነው ሆይ ብሎ ጠየቀው። ኢየሱስን መልሶ እኔ ንጉስ እንደሆንሁ አንተ ትላለህ ብሎ ተናገረው። ከዛ ይሄንን አለውና ጌታ ኢየሱስ እርግጥ ነው እኔ ንጉስ ነኝ ብሎ ነው ያለው። እና ግን ጌታ ኢየሱስ ቀጠለ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም ወጥቻለሁ መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ወዲያውኑ ጲላጦስ ጥያቄ ተፈጠረበት። ምን አለ? እውነት ምንድን ነው ብሎ ጠየቀ። በጣም የሚገርም ጥያቄ ነው። ጲላጦስ ይህንን ጌታ ኢየሱስ ክርስቶስ የተናገረውን እኔ ለእውነት ልመሰክር ስለዚህ ተወልጃለሁ ስለዚህም ወደ ዓለም መጥቻለሁ፣ ከእውነት የሆነ ሁሉ ድምፄን ይሰማል ብሎ ሲናገር ሶስት ጊዜ ነው እውነት የሚለውን ቃል ጌታ ኢየሱስ የጠቀሰው። እና ጲላጦስ ደንግጧል እና ተረብሿል ማለት ትችላላችሁ። እና አንድ ጥያቄውን ወረወረ እና እውነት ምንድን ነው ብሎ ወረወረ። እኔ በጣም በጣም የማዝንበት ጥቅስ ነው መጽሐፍ ቅዱስ ላይ። አንድ ሰው ጥያቄ ጠይቆ የጠየቀው ጥያቄ መልስ ሳይሰጠው የሄደበት ጊዜ መጽሐፍ ቅዱስ ላይ እዚህ ቦታ ነው የምታገኙት። እና ጲላጦስ ጌታ ኢየሱስን እውነት ምንድን ነው ብሎ ከጠየቀ በኋላ ቆሞ ጌታ ኢየሱስ የሚናገረው መልስ መስማት ነበረበት። ግን ወዲያውኑ እንደ ጠየቀ ጥሎት ነው የጠፋው ጲላጦስ። እና ወደ አይሁድ ተመልሶ ምናላቸው በዚህ ሰው ላይ አንዲትም በደል አላገኘሁበትም። እውነት ምንድን ነው የጲላጦስ ጥያቄ ነበር። እውነት ምንድን ነው? የእኔና የእናንተ ጥያቄ መሆን አለበት። እግዚአብሔር እዚ ጋር እውነትን ግዛ አትሽጣትም። እውነት፣ መንፈሳዊ እውነት፣ ከሁሉ የላቀ እውነትና እኔና እናንተ የሕይወትን ምንነትና የሕይወትን ዓላማ በግልጽ የምንረዳበት የሕይወት መግለጫ እና የማይለወጥ በምንም በምንም የማይቀየር ወጥ የሆነ ዘለቄታዊ ነገር ነው። እውነት የሚባለው ነገር ይሄንን ነው። እግዚአብሔር ግዛ አትሽጣትም ያለው እንግዲህ ተመልከቱ። መጽሐፈ ምሳሌ 23 ቁጥር 23፣ በቃል ለማስታወስ በጣም ግልጥ ነው። እውነትን ግዛ ቀጥሎ አትሽጣትም ጥበብን ተግሳጽን ማስተዋልንም ብሎ ተናገረ ና እውነት እንደዚህ አይነት ነገር እንደሆነ ከገለጹ በኋላ አሁን እውነትን መግዛት ምን ያካትታል የሚለውን ጥያቄ ጠይቄ ጥቂት ነገሮችን መናገር እፈልጋለሁ። እግዚአብሔር ነው የተናገረው፣ እውነትን ግዛ ብሎ ነው። አሁን ለዚህ ለወጣት ልጄ ሆይ እያለ ለሚያስብለት ለሚጠነቀቅለት የወደፊት እንቅስቃሴውን ካሄዱ እንዳይሳሳት እንዳይደናቀፍ ለሚፈልገው ለልጁ ነው እግዚአብሔር ለእኔና ለእናንተ አሁን ልክ እንደ ልጆቹ እየተናገረ ያለው እውነትን ግዛ አትሽጣትም ግን እውነትን መግዛት ምን ያካትታል ቅድም መግዛትና መሸጥ የሚባለውን ነገር ስናስብ የእግዚአብሔር ቃል በእንደዚህ አይነት መንገድ ነገሮችን ሲገልጥ በጣም በቀላሉ ሰዎች ሊገባን በሚችል መንገድ እንደሆነ ተናግር ያለው እና የእግዚአብሔር ቃል ለማንም ሰው ሚስጥር እንቆቅልሽ የማይገባ እንዲሆን እግዚአብሔር ፈልጎ አያውቅም መንፈስ ቅዱስ የእግዚአብሔርን ቃል የጻፈው ከዚህ የተነሳ ነው እና ታዲያ እውነትን መግዛት ምን ያካትታል የሚከተሉትን ነገሮች ያካትታል። እውነትን ማወቅና ወደ እውነት ገበያ መምጣትን ይፈልጋል። እውነትን መግዛት የእውነት የሚሸጥበት ገበያ ጋር መምጣትን ይፈልጋል። እውነት የት ነው የሚሸጠው? እውነት ይሸጣል ወይ የሚል ጥያቄ መጠየቅ ትችላላቸው። አሁን ግዛ የሚለውን ነገር ስትመለከቱ፣ አዎ እውነት ሰዎች እንዲገዙትና የራሳቸው እንዲያደርጉት እውነት በዓለማችን ላይ በማንኛውም ስፍራና በሁሉም ቦታ በግልጽ መንገድ ከሌሎች ነገሮች ተመርጦ የራሳችን እንዲሆን ቀርቦልናል ማለት ነው። እውነት እውነት የሚገዛበት ገበያ አለ። ይሄንን እዚህ ጋር እንደዚህ ብዬ አስፍሬዋለሁ። የእውነት ገበያ የሚባለው ነገር በመጽሐፍ ቅዱስ መሰረት በመጽሐፍ ቅዱስ ላይ የተመሰረተች ቤተ ክርስቲያን ናት። ቤተ ክርስቲያን ውስጥ ስንመጣ እውነትን እንድንገዛ እውነት ከሌሎች ነገሮች ጋር እየተነጻጸረ ይቀርብልናል። ዛሬ ዛሬ ብዙ ቤተ ክርስቲያኖች የእውነት ገበያዎች ሳይሆኑ የውሸት ገበያዎች ሆነዋል። ይህንን እናውቃለን ግን እውነት በእውነት ላይ የተመሰረተች በመንፈስ ቅዱስ የምትመራ በመጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ላይ የተመሰረተች ቤተ ክርስቲያን ውስጥ እውነት እንደ ገበያ፣ እንደ መሸጫ ቦታ እውነት የሚታወጅበት፣ እውነትን ሰዎች መጥተው የራሳቸው ንብረታቸው አድርገው እንዲወስዱ የሚቀርብበት ቦታ ነው። ከዚህ በፊት ስለ እሁድ ስናገር ድሮ አንድ ያነበብኩት መጽሐፍ አለ። እሁድ የሚባለውን ቀን የድሮ ክርስቲያኖች ምን ይሉት ነበረ? የነፍስ የገበያ ቀን ነው ይሉት ነበረ። የነፍስ የገበያ ቀን ማለት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ለስጋችን እንገዛለን ብዙ ነገር፣ እሁድ ግን ለነፍሳችን ነው የምንገዛው ይሉ ነበር እና ልክ እሁድ የነፍስ ገበያ እንደሆነ ቤተ ክርስቲያን የእውነት ገበያ ቦታ ናት። እውነትን መስማት የእውነትን መርሆ መያዝ በዛ ላይ ለመራመድ የምንችልበትን መሰረታዊ ነገር ለማግኘት የምንችለው እውነት በሚነገርበትና በሚቀርብበት በቤተ ክርስቲያን ውስጥ ነው። ይሄ ነው የቤተ ክርስቲያን መቋቋምና መመስረት ዓላማዋ። እግዚአብሔር ይመስገን። እውነት መግዛት ምን ያካትታል የሚለውን ነገር በምናገርበት ጊዜ የምንገዛውን ነገር ገንዘብ አውጥተን የራሳችን እንደምናደርገው ለእውነትም ዋጋ መክፈል አለብን። አሁን እዚህ መካከላችን እያንዳንዳችሁ እዚህ መጥታችኋል። ከመጣችሁበት ቦታ ስትመጡ መስዋዕትነት ከፍላችሁ ነው የመጣችሁት። መኪና ነታችኋል፣ ሌሎች ፕሮግራማችሁን አቁማችኋል እና ሌሎች ቀጠሮቻችሁን ዘግታችኋል። በዚህ ቀን የእውነት የሚሸጥበት ገበያ ቦታ ቤተክርስቲያን ውስጥ ለመምጣት ዋጋ ከፍላችኋል። ልክ እኛም በቤት በመግዛት ላይ፣ የቤት ዕቃ በመግዛት ላይ፣ መጽሐፍ በመግዛት ላይ ዋጋ አውጥተን ገንዘብ ሰጥተን ያንን ነገር በገንዘብ ለውጠን የራሳችን እንደምናደርገው እውነትም ጋር ስንመጣ ልክ እንደዚሁ ነው። ዋጋ መክፈል አለብን። ጊዜ መስጠት አለብን። እውነትን ለመግዛት ትኩረት መስጠት አለብን። እውነትን ውሸት ከሆኑ ነገሮች መለየት አለብን እና ገበያ ውስጥ የሚቀርቡ ብዙ ነገሮች አሉ እንደምታውቁት። ግን ልብስ ጋር ለመግዛት ብትሄዱ የልብሶችን አይነቶች እና ማርኮች የተሰሩበትን ሰሪዎች እያጠራን፣ ጀርባቸውን እየነጠልን ወይም ደግሞ መለያ ታጋቸውን እያየን ከምን ከምን እየተሰሩ በጥረን መርጠን እንደምንገዛ ሁሉ ዋጋም አወዳድረን እውነት ጋር ስንመጣ ዋጋ ከፍለን ጊዜና ትኩረት ሰጥተን ነው እውነትን መግዛት ያለብን እና አሳቢዎች መሆናችንን እግዚአብሔር አምላካችን ይፈልጋል። ውሸትን ከእውነት የምንለይ ሰዎች መሆናችንን የሚያስመስሉ አርቲፊሻል የሆኑ እውነት ያልሆኑ ነገሮችን መርጠን ለይተን ወዲያ ጥለን እውነቱን ብቻ ለመቀበልና ለመውሰድ የምንበቃ ሰዎች መሆን ያለብን መሆኑን ያካትታል። እውነትን የሚከለክሉና የሚቃወሙ አደናቃፊ ነገሮችን ማስወገድን ያካትታል። እውነትን መግዛት፣ እኔ አሁን እየተነጋገርኩ ያለሁት የእግዚአብሔርን መንፈሳዊ እውነት በተመለከተ ነው። መንፈሳዊ እውነት ረቂቅ ነው። መንፈሳዊ እውነት በአእምሮ ጥንካሬ የሚገኝ ነገር አይደለም። መንፈሳዊ እውነት በመንፈሳዊ መገለጥ፣ በመንፈስ ቅዱስ መረዳት፣ በመንፈስ ቅዱስ ልዩ ስጦታና ኃይል በውስጣችን መገለጥ የሚገኝ ነገር እንደሆነ ነው። አሁን ሰዎች ብዙ ጊዜ መንፈስ ቅዱስን በተመለከተ የሚያስቡትና የሚገምቱት ነገር ጩኸትንና አንዳንድ እግዚአብሔራዊ ያልሆኑ ነገሮችን ማድረግና መፈጸምን ይመስላችኋል። መዝለል፣ መጨፈር ምናምን ይመስላችኋል። እንደዛ አይደለም። መንፈስ ቅዱስ ስራው፣ መንፈስ ቅዱስ በውስጣችን ሲሰራ ውሸትን ከእውነት የሚለይ ኃይለኛ የሆነ የእውነት መገለጥን በውስጣችን ማስቀመጥ ነው ስራው እና ያን ጊዜ እኛ የማይነቃነቅ መሰረት ላይ እንድንቆምና እንድንደላደል ያደርገናል። ስለዚህ እውነትን መግዛት ምን ያካትታል? የመንፈስ ቅዱስ መገለጥን ማግኘት፣ የመንፈስ ቅዱስ መለየትን ማግኘት፣ የመንፈስ ቅዱስ ኃይል በውስጣችን መኖሩን ማግኘትን የሚጠይቅ ነገር ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ እንደዚህ የሚል ቃል ተጽፎ የምታገኙት እኛ ግን፣ አለ ሐዋርያው ቅዱስ ጳውሎስ ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ከእግዚአብሔር የተሰጠን እውነት ነገር እንዲያው የተሰጠን ነገር እውነተኛ ነገር ነው። ከእግዚአብሔር እንዲያው የተሰጠን ነገር መንፈሳዊ፣ ዘላለማዊ እና ዘለቄታዊ የሆነ እውነት ውስጥ ገብተን በክርስቶስ ሆነን የእግዚአብሔር መንግሥት ወራሾችና የእግዚአብሔር ልጆች የመሆንን እድል ነው እግዚአብሔር የሰጠን። ይህንን ደግሞ የምናውቀው ከዓለም መንፈስ በዓለም መንፈስ ሳይሆን፣ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ ተቀብለን እግዚአብሔራዊ የሆነውን ነገር ጠቃሚ የሆነውን ነገር እውነተኛ የሆነውን ነገር እናውቃለን፣ ይገለጥልናል ተገልጦልናል ማለት ነው ብሎ ነው የሚናገረው። እንዳውም ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 እና 26 ላይ ይሄ በጣም የታወቀ ክፍል ነው። እናንተ ደካሞች ነፍሳ ሸክማቸው የከበደ ሁሉ ወደ እኔኑ የሚለውን ከመናገሩ በፊት ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በተመለከተ እንዲህ አለ። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አባት ሆይ የሰማይና የምድር ጌታ፣ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ይሄ ሕፃናት የሚለው ቃል ትንንሽ ልጆች እንደ ሳምራዊት አይነት ልጆች ማለት አይደለም። ሕፃናት የሚለው ቃል አእምሮ፣ መረዳት ለጎደላቸው ሰዎች የሚል ነው። እነዚህ አእምሯቸው በደንብ በስሎ እውነት ሳይገለጥላቸው ለብዙ ዘመን ለቆዩት ለነዚህ ለማያስ ያስተውሉት ሰማያዊና ዘላለማዊ መገለጥን አንተ ሰጠሃቸው። ይሄ እውነትን መረዳት ከአንተ የመጣ ነገር ነው ብሎ ነው ጌታ ኢየሱስ ክርስቶስ እዚህ የሚናገረው። ለእኔና ለእናንተም ይሄንን ነው ጌታ ኢየሱስ ክርስቶስ የሚለው። መንፈስ ቅዱስ በውስጣችን ሲሰራ ከጥበበኞችና ከአስተዋዮች የተሰወረ መገለጥና መረዳት በውስጣችን ይገለጣል፣ ይመላለሳል። እና እንግዲህ እውነትን መግዛት ሰማያዊና ዘላለማዊ መገለጥን የሚጠይቅና የሚያካትት ነገር ነው። በእርግጥ እውነት የሚገለጥልን በነፃ ነው። ግን እዚህ ያንን በነፃ የሚሰጠውን እውነት መተል ለመውሰድ፣ ለመሸመት የምናደርገው ዋጋ፣ የምንከፍለው ዋጋ እንደ መግዛት ተቆጥሮ ነው እዚህ ጋር የተነገረልን። በእርግጥ የምንገዛው ነገር በሙሉ የእኛ ንብረት እንደሆነው ሁሉ እውነትን ስንገዛ እውነት የማን ንብረት ይሆናል? የእኛ ንብረት ይሆናል። እና በእውነት እንታተማለን፣ በእውነት እንሞላለን፣ በእውነት እንቀደሳለን፣ በእውነት እንመሰረታለን። ማንም አስመሳይና አጭበርባሪ ውሸታም የሰይጣን ተከታይ፣ ውሸት የሰይጣን ነው። ያው ይህን ጌታ ኢየሱስ ክርስቶስ ዮሐንስ 8፥44 ላይ በደንብ ተናግሮታል። እንደዛ አይነት ነገር እንዳያታልለንና እንዳያጭበረብረን በእውነት ላይ መቆም እንችላለን ማለት ነው። ጌታ የተመሰገነ ይሁን። ግን አሁንም እገፋበታለሁ ነጥቤን። እውነትን የመግዛትና ራስ የማድረግ ጠቀሜታዎች አሉት ወይ? አሁን እዚ ጋር እግዚአብሔር የሚናገረው እውነትን ግዛ አትሽጣትም፣ ጥበብን፣ ተግሳጽን፣ ማስተዋልንም ብሎ ይናገራል። እውነትን የመግዛትና ገዝተን የራሳችን ማድረግ ጠቀሜታዎች አሉት ወይ? አዎ፣ ብዙ ጠቀሜታዎች አሉት። አሁን እኔ የእውነትን የመግዛት ጠቀሜታዎችን ዘርዝሬ መጨረስ አልሞክረው፣ ምክንያቱም በጣም ከቁጥር በላይ የሆኑ ጠቀሜታዎች ስላሉት። እዚህም ጋር እንደዚህ ብያለው፣ የእውነትን ጥቅም መቁጠርና መዘርዘር አይቻልም። በጣም ጠቃሚ የሆኑ እጅግ በጣም ብዙ ጠቀሜታዎች አሉት። እውነትን የምንገዛ ከሆነ ነፃነት ይኖረናል። እውነትን የገዛን ከሆነ ሰላም ይኖረናል። የዘላለም ሕይወት ይኖረናል። እንደው አንዳንዶቹን ለመጥቀስ በውሸት ከመታለል መጠበቅ ይሆንልናል። እውነትን መግዛት በጣም አስፈላጊ ነገር ነው። መጽሐፍ ቅዱሳችን በብዙ መልኩ ስለዚህ ሲናገር በጣም አስደናቂ አስደናቂ ነገሮችን ይናገራል። ሶስት ጥቅሶችን እዚህ ጋር አስቀምጫለሁ። አንደኛ ከምድራዊ ሰይጣናዊ ጥፋቶች ለመጠበቅ በጣም ይጠቅመናል። አሁን መጽሐፍ ቅዱሳዊ እውነቶችን ነው የማስረዳው። መዝሙር ዘጠና አንድን በቃላችን ማጥናት ይገባናል ብዬ አስባለሁ። መዝሙር ዘጠና አንድ ላይ በጣም የሚገርም ነገር ታያላችሁ። ዘማሪው ሲናገር ቁጥር አንድ ላይ እግዚአብሔርን በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚል አጠቃላይ ስቴትመንት ይሰጥና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብሎ አጠቃላይ አረፍተ ነገር እንደ ፕሮፖዛል ይሰጥና ከዛ ቀጥሎ ቁጥር ሁለት ላይ ሲመጣ እንደዛ ከሆነ የሚል ይመስላል። እግዚአብሔርን እንግዲያው እንዲህ ይለዋለሁ አንተ መታመኛዬና መሸሸጊያዬ ነህ እለዋለሁ እና በእሱም እታመናለሁ ብሎ ይናገርና ከዛ በእሱ የሚታመኑ ሰዎች የሚሆንላቸውን ነገር ከቁጥር 3 ጀምሮ እስከ 13 ሲዘረዝር ታዩታላችሁ። ከቁጥር 3 እስከ 13 በእሱ የሚታመኑ ሰዎች የሚሆንላቸውን ነገር ከዛ ቁጥር 14 እስከ 16 ላይ ስትመጡ የዘማሪውን ንግግር እግዚአብሔር ከአፉ ተቀብሎ ራሱ ሲናገር ታዩታላችሁ። በጣም አስደናቂ መገለጥ ነው እዛ ጋር ያለው እና ግን ቁጥር አራት ላይ መዝሙር 91 ቁጥር አራት ላይ በእግዚአብሔር የታመኑ ሰዎች፣ እውነትን የገዙ ሰዎች ምን እንደሚሆንላቸው ሲናገር እንዲህ ይላል፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ ይልና እውነት እንደ ጋሻ ይከብሃል። እውነት ስብዕና ተሰጥቶት ነው የምታዩት። እውነት ይሄ የማይለወጠው የእግዚአብሔር የተገለጠው እውነት እንደ ጋሻ ይከብሃል፣ ዙሪያህን ይከብሃል። እና ይሄንን እውነት እንደ ጋሻ ከቦህ በምትመላለስበት ጊዜ ውሸት ጠልቆ ገብቶ ሊያጠቃህ፣ ሊያጠፋህ፣ ሊያታልልህ፣ ሊሸውድህ አይችልም ማለት ነው። እውነት እንደ ጋሻ ይከብሃል። ከምድራዊ ሰይጣናዊ ጥፋቶች ትጠበቃለህ። ከሐሰት እምነት እንቅስቃሴ ትጋረዳለህ። ሰይጣን እውነትን አይወድም። አንተ እውነት እንደ ጋሻ የሚከብህ ከሆነ ወደ አንተ አይቀርብም። እግዚአብሔር እንደዚህ ማድረግ የሚችል አምላክ ነው። እውነትን ገዝተን እውነትን የእኛ ብናደርጋት ማለት ነው እውነት አለ። ጌታ ኢየሱስ ክርስቶስ መንፈሳዊ ነጻነትን ይሰጣል። አሁን ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 31 እስከ 32 ላይ ጌታ ኢየሱስ ክርስቶስ ዙሪያውን ከበው ጥያቄ ይጠይቁ ለነበሩ ፈሪሳውያንና አይሁዳውያን ጸሐፍት እንዲሁም ደግሞ ሰዱቃውያን ሲናገር ኢየሱስም ያመኑትን አይሁድ እንዲህ አላቸው፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እውነትንም ታውቃላችሁ አለና። እውነትም አርነት ያወጣችኋል። አርነት ማለት ነጻነት ነው። እውነትን ብታውቁ እውነት ነጻነት ያወጣችኋል። ነፍሳችሁ በነፃነት ትሞላለች። የኃጢአት ባርነት ውስጥ አትገቡም። እውነት ወደ ማን ያመጣችኋል? ወደ እግዚአብሔር ያመጣችኋል። የራሳችሁን ችግርና እንቆቅልሽ ያሳያችኋል። መፍትሄው እግዚአብሔር ብቻ እንደሆነ ይጠቁማችኋል። እውነት በውስጣችሁ የምታውቁ ከሆነ መንፈስ ቅዱስ በእናንተ ሰርቶ እግዚአብሔርን አባቴ እንድትሉት እሱም ደግሞ የእናንተ አባትና እናንተ የእሱ ልጆች እንድትሆኑ ያደርጋችኋል። እውነት ነፃነት ያወጣችኋል። መንፈሳዊ ነፃነት እንዲኖራችሁ ትፈልጋላችሁ። ሳር ቅጠሉ ኮሽ ባለ ቁጥር እንዳትደነብሩ ትፈልጋላችሁ። የሐሰት ነቢያትና ጨርባሪዎች በመጡ ቁጥር አንዴ ወዲያ አንዴ ወዲህ እንዳትሉ ትፈልጋላችሁ። እውነትን ግዙ፣ እውነትን ያዙ፣ በእውነት ተከበቡ፣ በእውነት ቁሙ። እውነት ነጻነት ያወጣቸዋል። ነጻነትን የሚያወጣን ፓስተር ከሌ ወይም ነቢይ ከሌ አይደሉም እውነት ብቻ ነው ነፃነት የሚያወጣን። ጌታ ኢየሱስ ክርስቶስ እንደዚህ ነው የተናገረው፣ እናንተ በቃሌ ብትኖሩ ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነት ደግሞ ራሱ ነጻነት ያወጣችኋል። እውነት ኃይል አለው። እውነት ያበረታል። እውነት ያጽናናል። እውነት ይቀርጻል። እውነት ይሰራል። እውነት ያበረታል። እውነት በእውነት እንድንቆምና በእግዚአብሔር እጅ ውስጥ ጠቃሚ መሣሪያዎች እንድንሆን ያደርገናል። ከምንቃትትበት ስርዓት ውስጥ፣ የኃጢአት ስርዓት ውስጥ ነፃ ያወጣናል። ስለዚህ እውነቱን በፍቅር እንቀበለው። የእግዚአብሔር ልጅነት የከበረ ክብር ወደ ውስጣችን ይመጣና በጌታ በኢየሱስ ክርስቶስ ውስጥ የመሆን ኃይል ይኖረናል። አሁን ሐዋርያው ቅዱስ ጳውሎስ ይሄንንም በተመለከተ ነው እውነቱ ከተገለጠለት በኋላ ፊልጵስዎስ ምዕራፍ 3 ቁጥር 8ና 9 ላይ እንደዚህ ብሎ የተናገረው ከዚህ የተነሳ ነው በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። የጌታዬ የኢየሱስ ክርስቶስ እውቀት የእውነት እውቀት ከሁሉ የሚበልጥ ነው። አይሁዳዊ ሃይማኖትን አውቃለሁ አይሁዳዊነትን፣ ፈሪሳዊነትን በአይሁዳዊነትና በፈሪሳዊነት እስከ ከፍተኛው ደረጃ ድረስ የሚሄድበት መንገድና በሮ ተከፍቶልኛል። ግን አሁን እዚህ ጋር ያገኘሁት እውነት፣ የተገለጠልኝ እውነት፣ በነፃ የተሰጠኝ በክርስቶስ ያገኘሁት የዘላለም ሕይወት ከሁሉ ከሁሉ የሚበልጥ ነው ከዝና ይበልጣል። ከብልጥግና ይበልጣል። ከፈሪሳዊነት ይበልጣል። በፈሪሳዊነት ከሚገኝ ዝናና ትልቅ ስልጣን ይበልጣል። ከሁሉ የሚበልጥ የጌታ እውቀት እሱን አግኝቸዋለሁ ብሎ እውነቱን ሲያስረዳ ትመለከታላችሁ። እዚህ ጋር ስላይዴ ላይ ያልጨመርኩትና የምናገርበት ከእውነት ጋር እንዲገዙና እንዳይሸጡ የተጠቀሱ ነገሮች እንዳሉ ጥቂት ነካ ነካ አድርጋቸው አልፋለሁኝ። ታያላችሁ እውነትን ግዛ አትሽጣትም ካለ በኋላ ጥበብንም ግዛ፣ ተግሳጽንም ግዛ፣ ማስተዋልንም ግዛ፣ ጥበብንም፣ ተግሳጽንም፣ ማስተዋልንም አትሽጥ የሚል መልእክት አለበት። አሁን ቁጥር 23 በጣም አስደናቂ ነው። በልባችን ብንይዘው ብዙ እንጠቀማለን። እና ከእውነት ጋር እንዲገዙ እና እንዳይሸጡ የተጠቀሱት ተግሳጽ እና ጥበብ እና ማስተዋል ናቸው። እኔ ተግሳጽንና ጥበብን ማስተዋልንም ጥቂት ጠቀስ ጠቀስ አድርጊያቸው ልለፍ ጥበብ እንደምታውቁት ምናልባት ከዚህ በፊት ስናገር ሰምታችሁኛል። አንድ ጊዜ እኔ አጼ ቤተሰቡ ሆነን ችካጎ ሄደን ነበር። ችካጎ ይሄንን ስሰብክ ታስታውሱ ይሆናል። ልጄ ሆይ ጠቢብ ሁን የሚለውን እና ጥበብ በሂብሩ ቋንቋ ሀኪም ወይም ሀካም የሚል ቃል ነው እና በግሪክ ሶፊያ ጥበብ ነው እና ጥበብ ሀኪም ተብሎ በሂብሩ ቋንቋ ሲነገር አንድ ሰው ውስብስብ የሆኑ ችግሮች ቢያጋጥሙት እነዛ ውስብስብ ያሉ ችግሮችን አንድ ባንድ የመነጣጠል የመፍታት ችሎታን ነው ጥበብ የሚባለው ነገር የሚናገረው። እና ሀኪም ተብሎ የሚጠቀስተው በሂብሩ ቋንቋ እንደዚህ አይነት ችሎታ ያለው ሰው ነው። ሰለሞን እንደዚህ አይነት ችሎታ ነበረው። ትዝ ይላችኋል? ሰለሞን ሁለት ሴቶች ልጆች ወልደው አንዷ በልጇ ላይ ተኝታ ገደለችውና የሌላዋን ልጅ ወስዳ ደብቃ የኔ ልጅ ነው ይሄ የሞተው ያንቺ ነው ብለው ተከራክረው፣ ሰለሞን ያንን እንቆቅልሽ በአንድ ጊዜ በሰዎች ፊት እንደፈታው አይታቸዋል። ጥበብ የሚባለው ነገር እንደዚህ አይነት ውሉ የ የተጠፋበትን ነገር መፍታት መቻል ነው። ጥበብን ግዛ ብሎ ሲናገር እግዚአብሔር እንዲህ አይነት ችሎታና እንዲህ አይነት መረዳት ይኑርህ ብሎ መናገሩ ነው። ግን ጥበብን ለመግዛት አይነተኛ መንገዶች አሉ። አንደኛ ጌታን ማወቅ በጣም አስፈላጊ ነው። ሁለተኛ በህይወት ዘመናችን ሁሉ ጠቢባን ሆነን እንድንኖር እግዚአብሔርን መፍራት በጣም አስፈላጊ እንደሆነ መጽሐፍ ቅዱስ ይናገራል። አሁን ወደ ተግሳጽ ልምጣ። ተግሳጽ ተግሳጽ የሚባለው ነገር እንድንገዛው ከጥበብና ከእውነት ጋር አብሮ የተሰለፈ ነገር ነው። በጣም ጠቃሚ ነው። አሁን ብዙ ወጣቶች እዚህ መካከላችን ስላላችሁ ይሄ ተግሳጽ መግዛት የሚባለው ነገር ለእናንተ በጣም በጣም ጠቃሚ እንደሆነ ስለማስብ ስለማምንም ጥቂት ልናገርበት እፈልጋለሁ። አላረዝምም። ተግሳጽ የሚባለው ነገር የእርማት ምክር ማለት ነው። የእርማት ምክር ቁጣን እጣትንም እንኳን ሊያካትት የሚችል ነገር ነው። ተግሳጽ የሚባለው ነገር ስንሳሳት፣ ስናጠፋ የሚነገረንና ብዙ ጊዜ የማንወደው ነገር ግን ጠቃሚ የሆነ ነገር ነው። ተግሳጽ የሚገስጹን ሰዎች ካሉልን እኛ በጣም እድለኞች ነን። የሚገስጹን ሰዎች በጣም የሚወዱንና እንድንሻሻል፣ እንዳንጠፋ የሚፈልጉ ሰዎች ናቸው። ስለዚህ ተግሳጽን መፈለግ ስህተቴን፣ ችግሬን ንገረኝ ገስጸኝ፣ ተቆጣኝ የሚሉ ሰዎች የሚታረሙና ራሳቸውን የማያጸድቁ ነገር ግን የትክክለኛነትን ጎዳና ለማግኘት የሚፈልጉ ሰዎች ናቸው። ድሮ እኔ ገና ፓስተር ለመሆን ፓስተር ሆኜ በፓስተርንም ማገልገል ስጀምር አንድ ሰው በህይወት ይኖራል ብዬ አስባለሁ። አንድ ቀን አስታውሰዋለሁ። አንዲት አንድ ገጽ የሆነ ጽሑፍ ሰጠኝ። እና አንድ ገጽ የሆነች የሰጠኝ ጽሁፍ ውስጥ የጽሁፉ ዋና ዓላማ ፓስተር ከመሆኔ በፊት ይህንን ነገር ባውቅ የሚል ያለበት ጽሁፍ ነው፣ እና በጣም ጠቅሞኛል። እና አንድ ፓስተር የተሳሳተውን ስህተት የሚነግረው ሰው በጉባኤ መካከል ቢኖር እንዴት በጣም እንደሚጠቀም ያበስራል። እና አዎ ስህተታችንን የሚነግሩን ሰዎች ወዳጆቻችን ናቸው ጠላቶቻችን ሳይሆኑ እና ጠቃሚዎቻችን ናቸው። ልጆች የሚገስጿችሁ አባቶችና እናቶች፣ የሚመክሯችሁ ትክክል አይደላችሁም ይህንን አረሙ የሚሏችሁ ወላጆች ካላችሁ እውነተኛ ልጆች ናቸው። መታረም የማይፈልጉ ልጆች እንደ ዲቃላ ነው ራሳቸውን ለማየት የሚፈልጉት። እና አባት ልጁን መገሰጽ አለበት። እናት ልጁን ልጇን መገሰጽ አለባት። እና የህይወትን የአላማችንን የጉዟችንን እንቅስቃሴ የሚያስተካክልልን ነገር ቢኖር ተግሳጽ ነው። ስለዚህ እግዚአብሔር እዚህ ጋር የሚለው ልጄ ሆይ ተግሳጽን ግዛ። የሚቆጡ ሰዎች ካሉ እጃቸውን ሳማቸው። በጣም ጠቅማችሁኛል፣ ጠቅመህኛል አባቴ፣ እናቴ በላቸው። እና ተግሳጹን መርምረህ እንደ የተገሰጽክበትን ነገር ለማስተካከል ሂድ። በነገራችን ላይ ተግሳጽን የተግሳጽ አገልግሎት ለማገልገል በክርስትና እምነት ውስጥ ከተሾሙ ነገሮች መካከል ወይም ስብእናዎች መካከል አንዱ መንፈስ ቅዱስ ነው። መንፈስ ቅዱስ ይገስጻል። የመንፈስ ቅዱስ የእግዚአብሔርን እውነት በልባችንና በህይወታችን እየገለጠ የምንሰራውን ኃጢአት ገስጾ እንድንስተካከል ንስሐ እንድንገባ ያደርጋል። አባትና እናት ልጁን የሚገስጽ ከሆነ የቤተ ክርስቲያንም አገልጋይ የመንፈስ ቅዱስን አገልግሎት መያዙ ነው ማለት ነው። ቤተ ክርስቲያን መተን ትሻገራለ ይሆንልሃል፣ ሌባውን፣ አጭበርባሪውን ሁሉ የምንለው ከሆነ የመንፈስ ቅዱስ አገልግሎት አይደለም። ተግሳጽን ግዛ። ተግሳጽ አስፈላጊ ነው። እንዳውም ዕብራውያን 12 ላይ አዲስ ኪዳንን ወጥ ነው መጽሐፍ ቅዱስ እንደ ልጆች ከናንተ ጋር ልጄ ሆይ የጌታን ቅጣት አታቅል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጠዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነገረውን ምክር ረስታችኋል ብሎ የኛ የስጋ አባቶቻችን ለጥቅማችን ሲሉ ይገስጹን ነበር እና ደግሞ ታዘናቸው ከሆነ ተጠቅመን ነበር ብሎ ይናገራል። ማስተዋልንም ደግሞ ግዛ ብሎ የእግዚአብሔር ቃል ይናገራል። ማስተዋል ማለት የሰማነውን ያዳመጥነውን፣ በልባችን የተቀመጠውን ነገር እያሰላሰልን፣ እውነትን ከውሸት እየለየን፣ በትክክለኛው መንገድ መራመድ ነው። እነዚህን አራት ነገሮች መግዛት፣ የራሳችን ማድረግ በጣም አስፈላጊ ነው። ተግሳጽ ስንገሰጽ ሰምተን የምንስተካከል ከሆነ እኛም ልጆቻችንና የልጅ ልጆቻችንን ገስጸን ለማስተካከል ክህሎቱ፣ ችሎታው፣ ጥበቡ ይኖረናል ማለት ነው። ያልተቆነጠጥንና ያልተቀጣን ያልተገሰጽን ከሆነ ግን ሌላውን ለማስተካከል እኛንም ይከብደናል። ለዚህ ነው በአማርኛ ውስጥ በአማራው ብሔረሰብ ያልተቆነጠጠ ያልተቀጣ፣ ስዳደግ ወአሳዳጌ የበደለው የሚባሉ ነገሮች የሚነገሩት ከዚህ እኮ የተነሳ ነው። መጽሐፍ ቅዱሳዊ አንድምታ አላቸው የባህላችን አነጋገሮች። አንድ ጊዜ ይሄ ከርእሴ የወጣ ነው እንጂ እዚህ ቨርጂኒያ ውስጥ አንዲት ፈረንጂ በሊፍት ውስጥ ከሆኑ ሁለት ሶስት ኢትዮጵያውያን ጎረምሶች ጋራ አብራ በሊፍት ትወርድ ነበር እና እነዛ ጎረምሶች ሰውነቷን እያዩ የተለያየ የዘለፌታና የማይገባ የለከፋ ቃል ይናገሯት ነበር እና ልትወርድ ስትል፣ ስትወርድ ምንድን ያለቻቸው አሳዳጊ የበደለ አሳዳጊ የበደላችሁ ብላቸው በአማርኛ ወረደች። እና በጣም ነው የደነገጡት። እና እውነት ነው አሳዳጊ የበደለህ የሚባለው ያልተቆነጠትህ ያልታረምህ፣ ያልተገሰጸ ማለት ነው። መጽሐፍ ቅዱስ ተግሳጽን ግዛ መገሰጽን የራስ ንብረት አድርገው ወደፊት ለመገሰጽም ትችላለህ ነው የሚለው አሁን ወደ ሌላው ነጥቤ ስመጣ እውነትን ተግሳጽን ጥበብን ማስተዋልን መሸጥ የለብንም አሁን እውነትን አትሽጣት ነው የሚለው እግዚአብሔር እውነትን ግዛት እንጂ አትሽጣት መግዛትና መሸጥ የተባሉት የገበያ ቃላት ለእውነት መዋል የለባቸውም ማለት መሸጥ የሚባለው ቃል ለእውነት መዋል የለበትም እውነትን ካገኘ በኋላ እውነትን በምንም ነገር አትለውጥ ነው የሚለው እግዚአብሔር። እውነት ክቡር ናት። እውነት በሰማይና በምድር የሚተካከላት ነገር የለም። ምድራዊ ተመጣጣኝ ዋጋ ሊኖራት አይችልም። ከብርና ከወርቅ ትበልጣለች። እውነት እውነት ልትሸጥ ልትለወጥ አይገባትም መልእክቱ የተነገረው ሰው እኔ እንደዚህ አይነት ሰው ነው ብዬ አስባለሁ መልእክቱ ሲነገረው እግዚአብሔር መልእክቱን ሲነግር ሲናገር ይሄ ወጣት ልጅ እኔና እናንተንም እዚህ ውስጥ ማስገባት ትችላላችሁ ምናልባት አንዳንድ ጊዜ ይህንን እውነት ጥሎ ወደ ውሸት ጎራ ዞር ለማለትና ውሸትን ቀምሼ እንደገና መለሳለሁ የሚል ሀሳብን በውስጡ እያመላለሰ ያለ ሰው ይመስላል የሚነገረው ሰው እና እውነትን ለያዘ ወይም ለመያዝ ለታደለ ሰው ነገር ግን እውነትን ለመሸጥ በልቡ ላሰበ ሰው ይመስላል ይሄ የተነገረው። እና ምናልባት ብታስብ ነው የሚለው እግዚአብሔር አትሽጣት፣ እውነትን እውነትን። ብትሸጣትና ብትለውጣት እውነት ካንተ ትርቃለች፣ እና ውሸት አንተን ይከብሃል፣ እና ዓለም አንተን ትከብሃለች፣ ሰይጣን አንተን ይከብሃል። እውነት እንደ ጋሻ የሚከብህ እውነት ቅጥሩ ከአንተ ይርቃል። ስለዚህ ቅጥረ ቢስ ትሆናለ። ማንም የሚያጠቃህ፣ ማንም የሚጎስምህ፣ ማንም የሚጎዳ ሰው ትሆናለ። እውነትን መሸጥ የለብህም። እውነትን ማን ይሸጣል የሚል ጥያቄ አለኝ እኔ እና እውነትን ማን ይሸጣል? አስመሳዮች እውነትን ይሸጣሉ። አፋዊ አማኞች፣ ሰነፎች፣ የማያስተውሉ ንዝህ ላሎች እውነትን ይሸጣሉ። ሁሉ ጊዜ የሐሰት ነቢያት፣ የሐሰት አስተማሪዎች፣ ቀልደኞች፣ ሐሜተኞች እውነትን ይሸጣሉ እውነትን ይሸጣሉ። እርግጥ ነው፣ ከእውነት እንድንለይ ያለማቋረጥ እንፈተናለን። አሁን ባለንበት ዓለም ሰይጣን፣ ዓለም፣ ምኞት፣ ፋሽኑ በሙሉ እውነትን ርቀን ከእውነት ተለይተን ውሸት ውስጥ እንድንገባ ይገፋፉናል። ነገር ግን አክሊላችንን ማንም እንዳይወስድብን እውነትን መሸጥ የለብንም። እውነትን ሸጥን ማለት ጌታን መካዳችን ነው ማለት ነው። እውነትን ሸጥን ማለት እሱን አለመፈለጋችን ነው ማለት ነው። እውነትን ሸጥን ማለት እሱንና ምክሩን ማዋረዳችን ነው ማለት ነው። እውነትን ሸጥን ማለት እኛን ከጥበቃና ከእግዚአብሔራዊ ክልል ውጪ ማድረግና ለዘላለም መጉዳታችን ነው ማለት ነው። ተግሳጽንም ብንሸጥ እንደዚሁ ነው። ተግሳጽን ሸጥን ማለት ምናምንቴ የሚያደርጉ ነገሮችን የሰይጣንና የዓለም መጫዋቻ መሆንን መምረጣችን ነው ማለት ነው። ተግሳጽን መሸጥ፣ ተግሳጽን የሸጡ ሰዎች የማይሳካላቸው ሰዎች ናቸው። እኔ ከድሮ ከልጅነቴ ጀምሮ ተግሳጽ የሚሸጡ ሰዎች፣ ተግሳጽን የማይቀበሉ ሰዎች በሕይወት እንኳን የሉም። ብዙዎቹ ቤተሰብ የሚንቁ የሚረግጡ፣ ለቤተሰብ የማይታዘዙ፣ ቤተሰብ ሲቆጣቸው የማይሰሙ በህይወት የሉም። ይገርማቸዋል። ምክንያቱም ይሄ ከክልል ውጭ ያደርጋቸውና ማንኛውም ነገር የሚያጠቃቸው ሰዎች ሆኖ ሆኖ የታዩት ጥበብንም መሸጥ አደገኛ ነው። ደንቆሮ ያደርጋል። ጥበብን መሸጥ ኢግኖራንት ያደርጋል። እግዚአብሔራዊ ፍርሃት እንዳይኖረን ያደርጋል ለማንኛውም ለነፈሰ ነፋስ ራሳችንን ያጋልጠናል። ስለዚህ እነዚህን ነገሮች ነው እግዚአብሔር አምላካችን ግዛ ያዛቸው። የራስህ አድርጋቸው፣ አትጣላቸው፣ አትለውጣቸው በምንም ነገር። መሸጥ ማለት መለወጥ ማለት ነው። ያለህን ነገር በሌላ ነገር አትለውጥ። ይሄ ክቡር ነው፣ አትጣለው እያለ ነው እግዚአብሔር የሚናገረው። እኔ ከዚህ ትዕዛዝ ምን እንማራለን የሚለውን ጥቂት ነገር ተናግሬ፣ ረጅም ጊዜ እንደወሰድኩባቸው ይሰማኛል፣ አቁማለሁ። ምን እንማራለን የእውነትን ክቡርነት የጥበብን የተግሳጽን የማስተዋልን ክቡርነት መረዳት አለብን እውነትን ለመግዛት እና ማስተዋልንም ጥበብንም ተግሳጽንም መስዋዕትነት መክፈል አለብን ወደ ነፍስ ገበያ ሁል ጊዜ መምጣት አለብን ለእውነት ለተግሳጽ ለማስተዋልና ለጥበብ ለመቆም መቁረጥ አለብን ቁርጠኛ ሰዎች መሆን አለብን። እውነት ጌታ ኢየሱስና ቃሉ መሆናቸውን ማወቅ አለብን። የእውነት በረከት ተካፋዮች ለመሆን በእውነት መራመድ መቻል አለብን። የእውነት ተከታይ መሆን ክብር ውስጥ መግባት እንደሆነ እንድናስብና በዚህ ሁሉ ውስጥ ለመቆም የሚያስችለንን ጸጋ ጌታ ኢየሱስን እንደ ግል አዳኝ በመቀበል በዚህ ውስጥ ለመሸፈን የሚያስችለንን ጸጋና ኃይል ለማግኘት ወደ እግዚአብሔር መምጣት አለብን። እውነትን እንድንሸጥ የሚመጡ ፈተናዎችን ሁሉ መቃወምና እምቢ ማለት አለብን። እግዚአብሔር አምላካችን እንደዚህ የምናደርግ ከሆነ እውነትን የገዛን፣ በእውነት የምንመላለስ፣ በእውነት የጸናን፣ በእውነት የቆምን እና የእውነትን ጥቅም እና በረከት እያገኘን የምንራመድ ሰዎች ያደርገናል። የሰራዊቱ ጌታ እግዚአብሔር ይርዳን። አሜን። እግዚአብሔር ይመስገን።